አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። ኢትዮጵያ የተሰሩ የሚል ምልክት ያላቸው ምርቶች እንደሚበራከቱ ተገለጸ፣ አፍሪቃ ባለው ድህነት ላይ እርምጃ እንዲወሰድ ጥሪ ቀረበ፣ የሚሉት ርዕሶች ነው። በዛሬው ቅንብራችን የምንመለከተው ወርልድ ክራንች የተባለ ከሌሞንድ ጋር የሚሰራ በእንግሊዝኛ የሚወጣ የፈረንሳይ መጽሔት ድረገጽ በቻይና ድጋፍ ኢትዮጵያ ውስጥ ተሰርተው ወደ ውጭ የሚላኩ ሸቀጣሸቀጦች እየተበራከቱ እንደሆነ ይገልጻል። ወርልድ ክራንች ላይ የወጣው ጽሑፍ በአዋሳ የኢንዱስትሪ ፓርክ ባለው ሁኔታ ላይ ተመርስቶ ይተነትናል። ፒተር ዋን የተባሉ አምሳ ዓመት ዕድሜ የሆናቸው ጄፒ ቴክስታይል የተባለ የቻይና ፋብሪካ ኃላፊ በደስታ ፈገግ እያሉ በማምረት ደረጃ ላይ ደርሰናል። በሥራው የተሰማራው የሥራ ኃይል ከቻይና የገባውን ክር ወደ ልብስነት ደረጃው አድርሰው ሜድ ኢን ኢትዮጵያ፣ ኢትዮጵያ የተሠራ የሚል ምልክት የተለጠፈባቸው የካልቪን ክላይንና የቶሚ ሂል ፊገርን የመሳሰሉ ሸሚዞች በአውሮፓና በዩናይትድ ስቴትስ ላሉት ሀብታሞች ለመሸጥ ይላካሉ ሲሉ በልበ ሙሉነት መናገራቸውን ወልክራንች መጽሔት ድረገጽ ጠቁሟል። የሐዋሳው የኢንዱስትሪ ፓርክ በቻይኖች የተሠራው በዘጠኝ ወራት ጊዜ ውስጥ ሲሆን ገና ወደ ውጭ መላክ አልተጀመረም። 260 ሚሊዮን ዶላር የወጣበት ውጥን ለኢትዮጵያ በፍጥነት በኢንዱስትሪ ጎዳና መግባት ማስረጃ ነው። ሂደቱን የምትመራውም ቻይና ነች ሲል አክሏል። ቤጂንግ በዚች የአፍሪካ ቀንድ አገር በሁሉም ዘርፍ መዋለንዋይ አፍስሳለች። ኢትዮጵያ ወደ ውጭ ከምትልካቸው እቃዎች ዘጠና አምስት ከመቶ ዎቹ የሚያልፉት በጅቡቲ በኩል ነው። ስለሆነም ጅቡቲ ታስፈልጋታለች። ቻይና የአዲሱ የሐር ጎዳና ውጥን ዋና አካል የመሆን አለማላት በአጠቃላይ ሲታይ ኢትዮጵያ ውስጥ የሚሰሩት የቻይና ኩባንያዎች በአምስት ዓመታት ውስጥ ከ550 ሚሊዮን ዶላር በላይ የፋይናንስ ካፒታል ወይም ወረት አስመዝግበዋል። በ20 ዓመታት ውስጥ የቻይና መዋለነዋይ ከ4 ቢሊዮን ዶላር በላይ ሆኗል። 111,000 የሥራ ቦታዎችንም ፈጥሯል ሲል ወርልድ ክራንች የተባለው ድረገጽ ጠቅሷል። ጽሑፉ አያይዘውም በአብዛኛው በእርሻ ኢኮኖሚ ላይ የተመሠረተችው ኢትዮጵያ የአፍሪካ ኢኮኖሚ ማዕከል የመሆን ህልም አላት። እንደ አውሮፓ አቆጣጠር እስከ 2005 ዓ ም ባለው ጊዜ ውስጥ በስምንት ዓመታት ውስጥ ማለት ነው፣ የመካከለኛ ገቢ ሀገር የመሆን እቅድ አላት። አዲስ አበባ በቤጂንግ የማያቋርጥ ድጋፍ ሁለተኛውን የእድገትና የልማት እቅዷን በተግባር ላይ ለማዋል በርትታ እየሰራች ናት ይላል። በአሁኑ ወቅት በኢትዮጵያ አመታዊ ገቢ የኢንዱስትሪ አምራችነት ዘርፍ አምስት ከመቶን ብቻ ነው የሚይዘው። ባለፈው ሐምሌ ወር ላይ የኢትዮጵያ ከፍተኛ ባለሥልጣኖችና የውጭ መዋለ ንዋይ መዳቢዎች ኮምቦልቻ ላይ የኢንዱስትሪ ፓርክን መርቀው ከፍተዋል። በነገታው ደግሞ በመቀለ ከተማ ያለውን የኢንዱስትሪ ፓርክ ወይም ማዕከል መርቀው ከፈቱ። ጨርቃጨርቅን በመሳሰሉት የኢትዮጵያ ኢንዱስትሪዎች ኢትዮጵያ ወደ አዲሷ ባንግላዴሽ እንድትለወጥ ወይም ከባንግላዴሽ የላቀች እንድትሆን ቻይና ትፈልጋለች ሲሉ የጄፒ ቴክስታይል ፕሬዚደንት ዮንግ ናን መናገራቸውን ድረገጹ ጠቁመዋል። ያንግ ናን በቦርዱ ሊቀመንበርነት የሚመሩ የዊሺ ጅንማው የውጭ ንግድ ኩባንያ ለ12 ዓመታት ያህል ባንግላዴሽ ላይ ጨርቃጨርቅን ሲያመርት ቆይቷል። ኢትዮጵያን ከጎበኙ አምስት ወራት በኋላ ቅርንጫፎች ለመክፈት ወሰኑ። ጄፒ ቴክስታይል ሐዋሳ ላይ ሲኤን ኤች የተባለ የአልባሳት ፋብሪካ አዲስ አበባ ጠገብ ባለው ሌላ ኢንዱስትሪ ፓርክ መክፈታቸውን ወልድ ክራንች የተባለ ከሌሞንድ ጋር የሚሠራ በእንግሊዝኛ የሚወጣ የፈረንሳይ መጽሔት ድረገጽ አውስቷል። ኢትዮጵያ ውስጥ የኤሌክትሪክ መብራት ዋጋ ርካሽ በመሆኑና በአግዋ ማለትም በአፍሪካ እድገትና እድል ውል መሰረት ከቀረጥ ነጻ የማድረግ እድል ስላለ ኢትዮጵያን ለመዋለ ነዋይ ፍሰት ተመራጭ ያደርገታል ይላል ድረገጹ ላይ ወጣው ጽሑፍ። በአፍሪቃ ድህነት ላይ እርምጃ መውሰድ የሚያስፈልግበት ጊዜ ነው በሚል ርዕስ የፋይናንሻል ታይምስ ጋዜጣ ድረገጽ ላይ የወጣ ዘገባ በበኩሉ በአሁኑ ወቅት በአፍሪቃ ወጣቶች ላይ ያለማተኮር የነገ ብልጽግናንና መረጋጋትን አደጋ ላይ መጣል ይሆናል ይላል። እንደ አውሮፓ አቆጣጠር እስከ 2050 ዓ ም ባለው ጊዜ ውስጥ በ33 ዓመታት ጊዜ ውስጥ ማለት ነው የአፍሪቃ ሕዝብ ብዛት በእጥፍ እንደሚጨምር ዘገባው ገልጾ ሁለት ገጽታዎች ሊኖሩት እንደሚችሉ ያወሳል። አንደኛው ከህንድ ወይም ከቻይና የበዛ የስራ ኃይል ኖሮት አፍሪቃ አዳጊ የዓለም ኢኮኖሚ አንቀሳቃሽ ሞተር መሆን ሲሆን፣ በሌላ አንጻር ደግሞ በብዙ ሚሊዮን የሚቆጠሩ ወጣቶች ስራና ክህሎት አጥተው የሚሰደዱበት ወይም ደግሞ ተስፋ በመቁረጥ በጽንፈኛ ርዕዮተ ዓለም መጠለፍ ይሆናል ሲል ዘገባው ያስገነዝባል። የሚቀጥሉት አምስት ዓመታት ውስጥ የሚወሰደው ውሳኔ ከሁለቱ ክስተቶች የትኛው እንደሚያይል ያሳያል። ዋን የተባለው የጸረ ድህነት ዘመቻ ቡድን ባለፈው ማክሰኞ ባወጣው ዘገባ ለአፍሪካ ሀገሮች የሚሰጠው ኦፊሴላዊ የልማት እርዳታ የአገር ውስጥ ገቢና የሚሰጣቸው ብድር እንደ አውሮፓ አቆጣጠር ከ2012 ዓ.ም አንስቶ ከአምስት ዓመታት ወዲህ ማለት ነው እየቀነሱ ሄደው በአሁኑ ወቅት ዝቅተኛ ደረጃ ላይ እንደደረሱ ዘገባው አውስቷል። ሐቁ ምንድነው? ብዙ ለጋሽ አገሮች ለረዴት ይመድቡ የነበረውን በጀት ወደ አገሮቻቸው ለፈሰሱ ስደተኞች እየተጠቀሙበት ነው ወይ ደግሞ በአፍሪካ ያለውን ድህነት ከመታገል ይልቅ ለአጭር ጊዜ የውጭ ፖሊሲ ጥቅም ስለሚያውሉት ነው ይላል ፋይናንሻል ታይምስ ጋዜጣ ድረ ገጽ ላይ ወጣው ዘገባ። አያይዞም ዘገባው ለረዥም ጊዜ የጸጥታ ደህንነትና ለመረጋጋት ምርጥ መፍትሄ የሚሆነው ድህነትን መዋጋት እንደሆነ ለጋሾች መገንዘብ ይኖርባቸዋል ካለ በኋላ የዩናይትድ ስቴትስ ሴነተር ሊንዚ ግራም የተናገሩትን ጠቅሷል። አሸባሪዎችን በበለጠ የሚጎዳ ቦምብ ሳይሆን የሴት ልጆች መማር ነው የሚለውን የሴነተሩን አባባልም ጠቅሷል። እንደ ኤውሮፓን አቆጣጠር እስከ 2035 ዓ ም ባለው ጊዜ ውስጥ በ17 ዓመታት ጊዜ ውስጥ ማለት ነው፣ 450 ሚሊዮን የሚሆን የሥራ ኃይል አፍሪካ ኢኮኖሚ ውስጥ ይገባል። ከአሁን አንስተን እርምጃ ካልወሰድን ታዲያ በሦስት ዓመታት ውስጥ የአፍሪካ ሥራ አጥ ሕዝብ በጀርመን ሥራ ያለውን ሕዝብ ብዛት ያክላል። በአምሳ ዓመታት ጊዜ ውስጥ ደግሞ ሥራ የሌላቸው አፍሪካውያን ከመላው ሥራ ያለው የአውሮፓ ሕዝብ ግማሽ ይሆናሉ። የወቅቱ የአፍሪካ ትውልድ ጥሩ የትምህርት የክህሎትና የሥራ ዕድል ሳያገኝ ካደገ የተበራከቱ በሜድ ላይ ያሉት ወጣት አፍሪካውያን ችላ የተባሉ ሆኖ ስለሚሰማቸው ከመንቀሳቀስ በስተቀር ሌላ አማራጭ አይኖሯቸውም ሲል ፋይናንሻል ታይምስ ጋዜጣ ላይ የወጣው ጽሑፍ አስነብቧል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።